Voice of America. Hi, I'm Ambassador Mike, wishing you a very happy new year. Melcam Adisamet. For people in Ethiopia and throughout the world. አምባሳደር ራይነር ዛሬ ለመላው የኢትዮጵያ ሕዝብ ባስተላለፉት መልእክት በኢትዮጵያም ሆነ በመላው ዓለም አዲስ ዓመት ለራሳችን ለቤተሰቦቻችን፣ እንዲሁም ለጓደኞቻችን ብሩህ ተስፋን የሰነቀ ነው ብለዋል። ይህ ተስፋ ታዲያ በኢትዮጵያ ከቀደሙት ዓመታት ይልቅ ዘንድሮ ይበልጥ ለምልሞ ይታያል ብለዋል። አምባሳደር ራይነር በሀገራቸው እየታየ ባለው አዲስ ራዕይ የተደመሙ ኢትዮጵያውያንም አሉ። ራይነር በለውጡ ሰላማዊ፣ አካታች እና የበለጸገች ኢትዮጵያን እንደሚያልሙ እሰማለሁ ብለዋል። አዲስ ዓመት ስለ አዲስ ዓመት ሳስብ፣ አሉ አምባሳደር ራይነር፣ ኢትዮጵያውያንና መንግስታቸው ለለውጡ ያሳዩት ቁርጠኝነት በውስጤ የሚመላለሰውን አይነት ጥንካሬ፣ ተስፋና አዎንታዊነትን የሚያንጸባርቅ ነው። አዲስ አመት ታላቅ ተስፋና እድልን ይዞ ቢመጣም ስለ ቀጣይነቱ ግን It takes more than hope and optimism to build a brighter future. If we want better years ahead for Ethiopia than the years before, Ethiopia ሰዎች በተመሳሳይ ወይም ተመሳሳይ ግብ ቢኖራቸው እንኳ ወደ ስኬት የሚያደርሳቸው የየራሳቸው የተለያየ አሳብ እንደሚኖራቸው መቀበል ይኖርብናል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ይቀጥሉና በተመሳሳይ ከአንድነት ይልቅ በሰዎች መካከል ክፍፍልን ከሚጋብዙና በተሳሳተ መንገድ አመፅን ከሚያበረታቱ ሐሳቦች በተቃራኒው መቆም ይኖርብናል ብለዋል። እንዲሁ ስለ ተግዳሮቶች ከማውራት ይልቅ ብዙ መሥራትም ይጠበቅብናል። ትኩረታችንን መፍትሄ ማፈላለግ ላይ ማድረግም ይኖርብናል። የምንፈልገውን አዎንታዊ ለውጥ እውን ለማድረግ እያንዳንዳችን የየድርሻችንን መወጣት አለብን የሚለውን ሐሳብ በደንብ መቀበልም ይጠይቃል። አምባሳደር ራይነር ለአዲስ ሐሳብ፣ ለአዲስ ህልም፣ ለአዲስ ባህል ይጋብዛሉ። በአሜሪካ አዲስ ዓመት መባቻ ላይ ቃል የምንገባበት ባህል አለን። እኩለ ሌሊት ላይ ከአሮጌው ወደ አዲስ ዓመት መሸጋገራችን ሲበሰር ሁላችንም ለየራሳችን በአመቱ የተሻለ ነገር ለመከወን ቃል እንገባለን። ጤናማ የአመጋገብ ስርዓት መከት ለመከተል አዲስ ክህሎት ወይም ለሌሎች መልካምን ለመዋል ሊሆን እንደሚችል አምባሳደር ማይክ ሬነር ተቁመው የምንመኘውን የተሻለ ነገ ለማሰብም ሆነ በጥረታችን እውን ለማድረግ የአዲስ ዓመት ቃል ኪዳን ትልቅ ዕድል ይፈጥራል ብለዋል። በማከል በመላው ዓለም የሚገኙ ኢትዮጵያውያን አዲስ ዓመትን ሲቀበሉ የራሳቸውንም ሆነ የሌሎችን ሕይወት ለመቀየር የሚያስችል ጥረት ለማድረግ ቃል እንዲገቡ አበረታታለሁ። በጋራ ለተሻለ ነገር የምንሠራ ከሆነ ከአምናው ዘንድሮ በእርግጠኝነት የተሻለ ይሆናል። ኤምባሲው ለኢትዮጵያ ቀጣይ ስኬትና ለሀገሪቱ ለሁለቱ ሀገሮች የበለጠ ጠንካራ አጋርነትን የበኩሉን ለመወጣት ትልቅ ፍላጎትና ዝግጅት አለው። ሁሉም ኢትዮጵያውያን የሚገባቸውን የተሻለ ነገር ለመፍጠር ኤምባሲው ማድረግ አለበት የምትሉትን እንዲሁም እናንተ እየተወጣችሁ ያላችሁትን ነገር ለመስማት ዝግጁ ነኝ። አዲሱ ዓመት፣ አሉ አምባሳደር ራይነር መልእክታቸውን በማጠቃለል የሰላም፣ የብልጽግናና የደስታ እንዲሆንላችሁ ልባዊ ምኞቴን እገልጻለሁ። my sincerest wishes for a peaceful, prosperous, and happy new year. መልካም አዲስ ዓመት። <laughs>